ቮይስ ኦፍ አሜሪካ እየተጠናቀቀ ያለው የ2012 ዓመተ ምህረት በተመለከተ አዲስ ቸኮል የድሬዳዋና የሐረር ከተማ ነዋሪዎችን አነጋግሮ ተከታዩን ዘገባ አድርሶናል። አቶን ድሪያስ ታረቀኝ ይባላሉ። በድሬድ ዩኒቨርሲቲ የህግ መምህር ናቸው። እርሳቸው አንኳር ናቸው የሚሏቸውን የ2012 በጎና መጥፎ ጎኖች ይጠቅሳሉ። እንደ እርሳቸው አባባል የአባይ ግድብን መሙላት መጀመራችን፣ በዚህ ሂደትም ዜጎች በጋራ መቆማቸው በ2012 ከታዩ በጎ ነገሮች መካከል ይጠቀሳል ይላሉ። ኮሮና ቫይረስ ይከሰት አቅም የሌላቸውን በመደገፍ ረገድ መንግስት በጥሩ ኃላፊነት ግዴታ እንደተወጣ ጭምር ነው የሚናገሩት። በዚህ ሂደት የታየው የዜጎች ርብርብም በጥሩ ጎኑ ያነሱታል። ሆኖም እንደ አቶ ድሪያስ 2012 ሌሎች አሉታዊ መልኮችም ነበሩት። ላይ ያጋጠሙ ችግሮች የመጀመሪያው ሴኪሪቲ ነው። የዜጎች ወጥቶ የመግባት ችግር በዋናነት ሰማኒያ ስድስት ዜጎች ከዛም በፊት ደግሞ በተለያዩ አካባቢዎች የዜጎች መፈናቀል፣ ቤኒሻንጉልም ሊሆን ይችላል፣ ኦሮሚያ ውስጥም ሊሆን ይችላል። በአማራ ክልልም እንደዛው ቅማንት ግጭቶች ነበሩ፣ የማይካዱ ግጭቶች። እነዛ ግጭቶች የሰው ህይወት እንዲጠፋ አድርገዋል። ሌላኛውን ኮቪድ መምጣቱ ራሱ ከቦታ ቦታ መንቀሳቀስ መብታችንን ኢቨን ሰላምታችንን እስከ መለወጥ የደረሰ ችግር ነው እና ያንን እንደ ችግር ልወስደው እችላለሁ። ግን አሁን በቅርቡ ደግሞ ኦሮሚያ ውስጥ የተፈጠረው ችግር አጫሉ ከሞተ በኋላ የዜጎች መሞት በጣም የሚያሳዝን ሁኔታ ነው። በሐረማያ ዩኒቨርሲቲ መምህርና በድሬዳዋ ከተማ በምታበረከተው የበጎ ፈቃድ አገልግሎት በአሜሪካ ኤምባሲ እውቅና የተሰጣት ወይዘሮ ዘቢ ሙሰማም ከፖለቲካ አንጻር የሚያስከፉ ነገሮችን 2012 ላይ አይተናል ትላለች እና ያው በአመዛኙ ለውጥ የሚባለው የፖለቲካውን ስርዓት አለ አለ ኮንፊዥን የፈጠረበት ሁኔታ አለ አንዳንዶችን ግራ ያጋባ፣ አንዳንዶች ተስፋ የሰጠ፣ አንዳንዶች ተስፋ ያስቆረጠ ያው በባህሪ ፖለቲካ ሁሉም ሰው ሊያስደስት አይችልም። ግን እንደ ሀገር ስታየው በጣም ብዙ ሰው ያለቀበት ፍራስትሬሽን በጣም የነበረበት በጣም ተስፋ መቁረጥ ሁላችንንም ማለት ነው። ያው የራሴንም ስነግረን ኢቨን አሁን እራሱ ለምሳሌ የሆነ ቦታ የስራ አጋጣሚ ቢወስደኝ ይሄዳለሁ ወይ ብለ ለመወሰን የምፈራበት ሲቹዌሽን እና እውነቱ ምኑ ጋን ያለው ብለን የምጠራጠርበት አይነት ሲቹዌሽን ነው ሀገሬ ላይ ያለው ነገር ምክርቷና የሰላሙ ነገር። በሌላ በኩል እንደ ሀገር ያው ተስፋ የሚሰጡ ነገሮች የምታያቸው ግን ደግሞ ሰው ላይ ያለመሰራቱ ደግሞ አሳሳቢ ነው። ሀገር ማለት ሰው አይደለም እና ያው ሰው ላይ አልተሰራም እና ያ ነገር ትንሽ እንዴት ነው? ግን ይሄ እነዚህ ፕሮጀክቶች ሃንድል ማድረግ የሚችል ጭንቅላቶች ሳይፈጠሩ ፕሮጀክቶቹ ቢሰሩ ቢያልቁ ምን ዋጋ አለው? ልክ እንደ ድሬዳዋ ዩኒቨርሲቲ አቶ እንድርያስ ሁሉ ወይዘሮ ዘቢብም እውቅና ባገኘችበት የበጎ ፈቃድ አገልግሎት ብሩ ነገር አለ ባይነች። ሁለት ሺህ አስራ ሁለት ላይ ኮሮና ኦፍኮርስ መጥፎ ክስተት ነው። በምን ስችዌሽን ግን መጥፎ ቢመስልም ራሱ ጥሩ ይዞ ያመጣቸው ነገሮች አሉ። ምንድን ነው ካለው መጠላለፍ፣ ካለው የብሔር የዘር ክፍፍል አለ እያልክ ደግሞ አንዱ ብሔር አንዱ ሲረዳ ስታይ ዘካሄ ነገር ውሸት ነው እንዴ የምትልበት ነገር ሁሉም ወጣቶች ሁሉም ሰው ባለው አቅም ሁሉ የተቸገረውን በኩል አይን እያየ በኩል አይን ትሪት እያደረገ ለመድረስ ሰውነትን በማስቀደም ማለት ነው፣ ሰብአዊነትን በማስቀደም ለመድረስ ወጣቱ ሁሉም አቅሙ ቢችል የሚችለው በሚችለው ማህበረሰብ ድጋፍ የሚፈልጉትን ለመርዳት የተደረገ የነበረው ተነሳሽነት እጅግ ገራሚ ነው። የአረብ ከተማ ነዋሪ አቶ አብዲ ሀሰንም ሀገሪቱ በሁለት ሺህ አስራ ሁለት ክፉንም በጎውንም አስተናገዷን ይናገራሉ። ጥሩ ከሚሉት ይጀምራሉ። እ አባይ ላይ ያናህን መስዋዕትነት የከፈልንበት የጋራ ጉዳያችን የሆነው ሞሌት መጀመሩ እኔ ከፍተኛ የሆነ እርካታ ፈጥሮናል። የሁለት ሺህ አስራ ሁለት እያለቀ ያለው አመት ከፍተኛ ስኬታችን ነው። ሌላ እኔም በጠንካራ ጎኖች ይህን ኢኮኖሚካሊ እንግዲህ ብዙ ነገሮች ቢሆኑም በጠንካራ ጎኖች ሌላው ማነሳው ዊሊንግ ነሱ በመንግስት ጎን ነበረ እቅዶችን መውጣታቸው፣ ከተቃራኒ ፖለቲካ ኃይሎች ጋራ የመደራደር ፍላጎት ማሳየቱ፣ መነሳሳት መኖሩ ሁለት ሺ አስራ ሁለት እንግዲህ ከፍተኛው ነገር ያው የኖቤል ሽልማቱማ እሱ በተግባር ሊገለጽ ይገባል፣ በሀገራችን ላይ ማለት ነው። ያ ነገር እዳ ነው፣ ግን ሌሎች ችግሮችም ነበሩ ባይ ናቸው። አቶ አብዲ ስፔሻ የለውጥ ሀይሉ ስልጣን ከያዘ በኋላ ብዙ በጣም ብዙ ተስፋዎች ነበሩ። በማህበራዊ በኩል አሁን ኢኮኖሚካሊ ይመስለኛል እኔ የዚህ የፖለቲካው አለመረጋጋት ከፍተኛ የኢኮኖሚ እና ማህበራዊ ጫናዎችን በሀገራችን ላይ ያስከትሏል። እና ለምሳሌ አሁን ብናነሳ እንደ ዓለም አቀፍ ራሱ ብናይ ኮቪድ አሁን በእኛ ላይ ድህነትን ነው ያመጣ ከበሽታው ባለፈ ከፍተኛ የሆነ ቀውስ የሚያስከተለው። ሶስቱም አስተያየት ሰጪዎች በቀጣይ ምን መደረግ አለበት በሚለው ላይ የሚሉት አላቸው። አቶ እንድሪያስ ተካሚ በ2013 ይደረጋል ብለው የሚጠብቁት ሀገራዊ ምርጫ በሰላም እንዲጠናቀቅ እና የህግ የበላይነትና አብሮነትን የሚያጠናክሩ ሌሎች እርምጃዎችም እንዲወሰዱ ይመክራሉ። ዜጎች ከቦታ ቦታ የመንቀሳቀስ መስታቸው እንዲጠበቅ መንግስት ተገቢውን ጥረት ማድረግ አለበት የሚል እምነት አለኝ። እንደ ግለሰብ በዛ ደረጃ ጠንካራ የሆነ አቋም ነው ያለኝ። ያ ማለት ደግሞ መንግስት ደግሞ ከሚገባው በላይም ደግሞ እርምጃ ይወስድ ሊወስድ ይገባልም የሚል እምነት የለኝም። ተገቢውን ጥንቃቄ በማድረግ መወሰድ ያለበትን እርምጃ ወስዶ ያ ማለት የሰበብ ጥፈት ሳይፈጥር የዜጎችን ወጥቶ የመግባት መብታቸው ማስከበር፣ እንዲሁም የህግ የበላይነትን የማስከበር ኃላፊነቱን በሁለት ሺህ አስራ ሶስት እንዲሁ ቢቀጥል ዜጎች መተባበራቸው አሁን ያለው መተባበርም ወደፊት ቢቀጥል። ወይዘሮ ዘቢ ሞሰማም የአቶ እንድሪያስን ሀሳብ ይጋራሉ። ብሔርተኝነት ቢለዝብና ሰውነት ብናስቀድም ይላሉ። ሰማችን አስፈርቶናል። የምር አሁን እኔ ማምኖ በሰውነት ነው፣ ዘር ሳይኖረኝ ቀርቶ አይደለም። ይሄ የተከፋፈለ የዘር ፖለቲካ በጣም አንዳንዶች እንዲም ሲባል ላይወዱ ይችላሉ። እንዲ ኢቨን ብዬ በማለት ይሆን እንዴት ዘሬን ከመናቀች ከመጥላት አይደለም ግን ሰውነት ይቀድማል ከምንም ነገር በላይ። ስታንዳርድ አያስፈልገውም፣ ሰው መሆን በቂ ስለሆነ ማለት ነው። የሀረሩ አቶ አብዲ ሀሰን በበኩላቸው በፌዴራል መንግስትም፣ በትግራይም፣ በኦሮሚያም ሆነ በሌሎቹ አካባቢዎች የሚስተዋሉትን የሀገሪቱን ውስብስብ ችግሮች በሁሉ አቀፍ ውይይት መፍታት አለብን ባይ ናቸው። ያጠፉት ነገሮች ካሉ በህግ ይጠየቃሉ፣ ጥፋተኛ ሳለ ማለት ነው። ነገር ግን አሁን እቺን ሀገር ከማረጋጋት አንጻር ድርድር መቅደም አለበት። ድርድር መነጋገር አለብን። ቅድም ብያለሁ እኔ ክፍተቶች ይሄ ናቸው። ነገሮችን ማጦዝ የለብንም። እየተገባልንም ተስፋ እስቲ መለስ ብለን እንየው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ